ከምርጫው በፊት በምዕራብ ኦሮሚያ አንዳንድ ቦታዎች የሚታየው ጸጥታ ስጋት መወገድ እንዳለበት የአሜሪካ ድምፅ ያነጋግራቸው የአካባቢው ነዋሪዎች አሳሰቡ። የምርጫ ዓመት ድባብ ያልታየባቸው ያሏቸው አካባቢዎች እንዳሉም አስተያየት ሰጪዎቹ ጠቅሰው መንግስት ሕዝቡን እንዲያወያይ ሲሉም ጠይቀዋል። ፌዴራል ፖሊስ ባለፈው ሳምንት ባወጣው መግለጫ ምርጫው ከትግራይ በስተቀር በሁሉም ክልሎች እንደሚካሄድ እና በሰላማዊ ሁኔታ እንዲጠናቀቅ እንደሚሰራም ማስታወቁ ይታወሳል። ናኮር መልካና ያጠናቀረው። በአንዳንድ የምዕራብ ኢትዮጵያ አካባቢዎች የሚታየው የጸጥታ ሁኔታ ምርጫን በሰላማዊ ሁኔታ ለማካሄድ አስቸጋሪ ሊያደርገው እንደሚችል የጠቆሙ የአምቦና ነቀምቴ አንዳንድ ነዋሪዎች ከምርጫው አስቀድሞ ውይይት ማካሄድ ያስፈልጋል ብለዋል። የአምቦ ከተማ ነዋሪው አቶ የወብሰን ቡሎ ተከታዩን አስተያየት አላቸው። ምንም ምርጫ ነው ስለነገር የለም፣ እስከፋ የለም። ኮቪድ በሽታ አለ፣ ሙራቡ ላይ እንዳለ እርሻ እንደ መቀራጫ አካባ ውስጥ ያሉ ታጠቁ ኃይሎች አሉ። ከእነሱ ጋር መንግስት ይጋጫል። ታዋቂ የተቃዋሚ ፓርቲዎች ታስረዋል። እዚህ ሁኔታ ደግሞ ታዊ ምርጫ ብዬ አላስብም። ለምርጫ የሚያነሳ ነገር ምንም የታየ ነገር የለም። የምርጫ በከተማው የምርጫ ዓመት መሆኑን የሚያመላክት አንዳችም የምርጫ እንቅስቃሴ እንዳላዩ የጠቆሙት የነቀምቴ ነዋሪ አቶ ቶለዋቅ ጅራም ስጋት አላቸው።

ኢላላ ከዚህ ቀደም በኃይለ ስላሴም ሆነ በደርግ ጊዜ ምርጫው የይስሙላ ቢሆንም ይደረግ ነበር። ኑና ምረጡ ብለው መራጮችን መዝግበው ተወዳዳሪዎቹም ህብረተሰቡ የሚያውቃቸውና አመኔታ ያሳደረባቸው ሆነው ይቀርቡ ነበር። የኢህአዴግ ጊዜም የይስሙላ ቢሆንም የምርጫ እንቅስቃሴው ነበር። በአሁኑ ጊዜ ግን የተመዘገበ ሰው የት አለ? የሚወዳደረውስ ማን ነው? ምንም ስለ ምርጫ የሚያሳይ ነገር አላየውም፣ ብለዋል የአምቦ ነዋሪው አቶ ተስፋውን ደቻሳ። በበኩላቸው ኦሮሚያ ውስጥ እንደሚወዳደሩ ተጠብቀው፣ ነገር ግን እንደማይሳተፉ የገለጹ የፖለቲካ ድርጅቶች ከምርጫው በራሳቸው መውጣታቸውን አስመልክቶ ሀሳባቸውን እንዲያካፍለዋል ያለው ነገር ትንሽ ሲያዱ ለየት ይላል። ቀዝቀዝ ብለዋል። እኛ የጠበቅነው እንዲ አልነበረም እነሱ ባልታወቀው ሁኔታ ባናውቅም ከምርጫ ውስጥ እንደወጡ ታውቋል። በመንግስት ጫና ይሁን በራሳቸው ፍላጎት የተብራራ ነገር የለም። ቢሆንም ግን እነሱም ቢወጡ ምርጫው ሊካሄድ ይችላል ባሉት የፖለቲካ አካላት መካሄዱ አይቀርም። ከምርጫው በፊት ምን መደረግ አለበት? አስተያየት ሰጪዎቹ የሚያስቡትን ተናግረዋል። የታሰሩ በተለቅ ትንሽ መደረጋት ሰላም እና መረጋጋት መኖር አለበት። መጀመሪያ ሰላም እስኪፈጠር ድረስ መንግስት ሰላማዊ ሀገር ቢሆን ድረስ ሊረጋጋ እና አገሪቷን ቢያረጋጋ የተሻለ ይሆናል ብዬ አስባለሁ። ከምርጫዎች ከውስጥ የወጡት ፖለቲካ ፓርቲዎች ተመልሶ ለምርጫ ቢቀርቡና ተመልሶ ገብተው ምርጫው መወዳደር ቢችሉ እንዳንድ ነዋሪ ጥሩ ነው ብዬ አስባለሁ። ካልተቻለም ደግሞ ያው ባሉት ምርጫው አንዳንድ ነዋሪዎች ከምርጫ አስቀድሞ እንደ ስጋት ባነሷቸው ጉዳዮች ላይ ከብሔራዊ ምርጫ ቦርድ አመራር ምላሽ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። ኦሮሚያ ውስጥ እንደሚወዳደሩ ተጠብቀው የነበሩ ነገር ግን በምርጫው እንደማይሳተፉ ያሳወቁትን የኦሮሞ ነፃነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮን በተመለከተ በቅርቡ ማብራሪያ የሰጡት የብሔራዊ ምርጫ ቦርድ ተሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ፓርቲዎቹን ለመደገፍ ጥረት እያደረገ መቆየቱን ጠቁመው በፓርቲዎቹ ውሳኔ ማዘናቸውን ገልጸው ነበር። ነገር ግን እነዚህም የሆኑ ሌሎች አዳዲስ ፓርቲዎች በምርጫው የሚሳተፉበት እድል ይኑር አይኑር የሰጡት አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለሕዝብ እንደራሴዎች ጥያቄዎች ምላሽ ሲሰጡ በምርጫ ለመሳተፍ የሚፈልጉ ፓርቲዎች ለምርጫ ቦርድ በቅርቡ ጥያቄ ማቅረባቸውንና ቦርዱ ፓርቲዎቹ ተሳታፊ እንዲሆኑ እንደሚያደርግ እምነት እንዳላቸው ገልጸው ነበር። በሌላ በኩል የፌዴራል ፖሊስ ኮሚሽነር መላኩ ፈንታ ባለፈው ሳምንት ለመገናኛ ብዙሀን በሰጡት መግለጫ ከትግራይ ክልል ውጭ በሁሉም ክልሎች ምርጫው እንደሚካሄድ እና በሰላም እንዲጠናቀቅ እንደሚሰሩም ገልጸዋል። እንግዲህ በመላ አገሪቱ ምርጫው ይካሄዳል፣ ከትግራይ ክልል ውጭ። በዚህ አካባቢ የወጣው የምርጫ ማስፈጸሚያ ጸጥታ እቅድ የሁሉንም አካባቢ ሁኔታ የገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት በቀጣይም የጸጥታ ሁኔታ ተለዋዋጭ ባህሪያት ስለሚኖራቸው የእነኚህ የጸጥታ ተለዋዋጭ ባህሪያት ደግሞ ከተለያየ ምንጭ የሚመነጩ ከተለያየ ኮርነር የሚመጡ ስለሚሆኑ በዚያ ልክ ዝግጅት የተደረገ ቢሆን በየወቅቱ ከሚለዋወጡት ጋር ደግሞ ተገቢውን ጥንቃቄና ቅድመ ትንተና በማድረግ እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ ሁለት ሺህ አስራ ሶስት ሰላማዊ የማድረግ እና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢው መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው። ብሔራዊ ምርጫ ቦርድም የ2013 ምርጫ ከትግራይ በስተቀር በሁሉም ክልሎች እንደሚካሄድ ከዚህ ቀደም ከገለጸው ሌላ ያወጣው ምርጫው በሶማሌ ሰላሳ የምርጫ ጣቢያዎች ላይ እንደሚዘገይ ባለፈው ሳምንት ያሳወቀበት ነው። ለአሜሪካ ድምፅ ናኮር መልካ ካምቦ